ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። የፀሐይ አሳታሚ ድርጅት ሃያ ሻማዎቹን ለኩሶ የሁለት አሠርተ ዓመታት የህትመት ጉዞና አስተዋጽኦዎችን በምልሰት እየዘከረ ይገኛል። መጪዎቹንም ዓመታት አማትሮ እየተመለከተ ውጥኖቹን እየዘረጋ ነው። የአሳታሚ ድርጅቱ መስራችና ዳይሬክተር ከሆነው ኤልያስ ወንድሙ ጋር በአካሄድ ነው ቃለ ምልልሳችን። መነሻችንን ያደረግነው የአሳታሚው ድርጅቱ እንደምን እንደቆምና ዋነኛ ተልእኮም ምን እንደሆነ በመጠየቅ ነው። በጣም አመሰግናለሁ ካሳሁን። ፀሐይ አሳታሚ ድርጅት እንግዲህ በአስራ ዘጠኝ በፈረንጆቹ ዘጠና ሰባት ላይ ነው ሎስ አንጀለስ ውስጥ የተቋቋመው እና በዛን ሰዓት ላይ እኔ ከሀገር ቤት እዚህ መጥቼ ስራ ኢትዮጵያን ሪቪው ሰራ ነበረ እና ኢትዮጵያን ሪቪው መጽሔት ላይ በምንሰራበት ጊዜ እንግዲህ እንደምታስታውሰው በአስራ ዘጠኝ ዘጠና መጀመሪያዎቹ ግማሽ ላይ አካባቢ ኢንተርኔት የለም። ስለዚህ ውጭ አገር በተለይ ኢትዮጵያም ያለን ሰዎች ከውጭ ያለውን ዜና የምንሰማው በሚወጡት ጋዜጣዎች ወይም መጽሔቶች ነበረ ወይም በሬዲዮ ካልሆነ በስተቀር እንደገና ደግሞ አሜሪካን ሀገር ያሉት በየየሀገሩ በየከተማው የተሰደዱት ስደተኞች ደግሞ ከአሜሪካን ከሎስ አንጀለስ በተለይ ኢትዮጵያን ሪቪው እና በኋላ ላይ ኢትዮጵያ ሬጅስተር በየወሩ በሚያወጡት መጽሄት ነበረ ዜና የሚያገኙት። ያንን ደግሞ እድል ሆኖ እኔም ኤልያስ ክፍሌ ስራ ቀጥሮኝ እዛ በመስራት በመቻሌ እድሉን አገኘሁኝ። እኛን ማህበረሰብ ያሉትን ችግሮች ከእንደገና ደግሞ አገር ቤት ሆነን ብዙዎቻችን እዚያ ሆነን የምናስበው አሜሪካን ሀገር ያሉ ወንድሞቻችን ከኛ ቀድሞ የተሰደዱት በቃም ሰመተው ፖለቲካ ድርጅት ጀምሮ ነጻ ያወጡናል የሚል ብዙ ተስፋ ነበረን እና እዚህ መተን አንዳንድ ያየናቸው ችግሮች እነሱ ራሳቸው የሚኖሩበት ሕይወት የሚደርስባቸው ችግር ጸሐፊዎቹ ደግሞ ምሁራኖቹ ደግሞ ለማሳተም መጽሐፎቻቸውን ሳይሆን ስራ እንኳን የሚጠቅም አርቲክሎቻቸውን ማሳተም የማይችሉበት የጥናት ጽሁፋቸውን ማሳተም የማይችሉበት ሁኔታዎችን በቅርበት ለመከታተል ቻልኩና፣ እሱ ነው አንደኛው። ሁለተኛው ደግሞ በየ ትምህርት ቤት ወይም ደግሞ እርስ በራሳችን እንኳን ለመነጋገር የኢትዮጵያን ታሪክ ወደ ኋላ ሄደን ማግኘት በየ ሱቅ ውስጥ አይቻልም ነበረ። እየተደጋገመ የሚታተመውት በዛን ወቅት አሳተሚ የነበሩት ሰዎች በፖለቲካው እዚህ በኤርትራ በኢትዮጵያ የመላየትም ሁኔታ ላይ አስምርኩሶ። ያንን እንዲሳካ ለማድረግ ኢትዮጵያ እንደ ጨቋኝ ሀገር እንደሆነች ወይም ደግሞ ኮሎኒያል ፓወር እንደሆነች የሚያሳይ ጽሁፎች ብዙ ይወጡ ነበረ። ትክክለኛውን ኢትዮጵያ ታሪክ የሚናገር መጽሀፎች አይወጡም ነበር እና ያንን ለማስተካከል በሚል ነው ያንን ስራ ለመጀመር የተነሳሳሁት ማለት ይችላሉ። ትኩረቱ በተለይ ታሪክ ተኮር ነው። ኢትዮጵያን ታሪክ ላይ የማይተኮር ነው። ላለፈውም ሆነ አሁን ላለው ትውልድ ወይም ደግሞ ወደፊት ለሚመጣው ትውልድ በአንድ ሀገር ውስጥ የአንድ ሀገር ታሪክ ፋይዳ ምንድን ነው? ያንን በተለይ በህትመት ስራዎች ቀርጾ ለሚቀጥሉ ትውልዶች የማሳለፉ ተነሳሽነት ሊመጣ የቻለው ታሪክን በምን መልኩ ከመገንዘብና ከመተርጎም አኳየ ነው። ሁለት አበይት ጉዳዮች አሉ እዚህ ላይ። አንደኛው አዲስ አበባ በነበርኩበት ጊዜ በዛን ወቅት ላይ ጠቅላይ ሚኒስትር ወይም በዛን ሰዓት ፕሬዚዳንት የነበሩት መለስ ዜናዊ ስልጣን እንደያዙ እየደጋገሙ ይሉ የነበረው ለምሳሌ ላሊበላ ወይም አክሱም ለሌላው ኢትዮጵያዊ ምኑም አይደለም፣ አክሱም የአክሱም ነው የትግራይ ነው ወይም ወሎ ላሊበላ የወሎ ነው አይነት ነገር፣ ባንዲራውን የማቋሸሹ ስለዚህ የምናውቃትን እንኳን በአስራ ሰባት አመት ውስጥ እንኳን ደጋግመን የሰማነውን የኢትዮጵያን ትልቋን ታሪክ የመሰረዝ አይነት ሁኔታ ነበረ። የምናውቃትን ትንሿን ነው የሰማናትን ወይም ደግሞ ከለመድነው ከተክለ ጻድቅ መኩሪያ ከጻፏቸው ሶስት መጽሐፎች አፄ ቴዎድሮስ ና ኢትዮጵያ አንድነት፣ አፄ ዮሐንስ እና ኢትዮጵያ አንድነት፣ አፄ ምኒልክ ና ኢትዮጵያ አንድነት ብለው ካሳተሟቸው መጽሐፍ እንኳን የምናውቃትን ነገር ትላንትና መጥተው ሲሽሩት፣ ያ ትልቅ ነገር ከፍቶ ሄደ ና በኋላ ላይ እኔ እንደ ድል ሆኖ የኢትዮጵያ ቅርስ ባላደራ ማህበር ከመስራቾቹ አንዱ ሆኜ ስራ ጀመርኩኝ። እና የቅርስ ባላደራ ማህበር የተቋ ከቆመበት ዋነኛው ምክንያት ታስታውስ ከሆነ ጊዮርጊስ ጋር ያለው የመጀመሪያው አዲስ አበባ የመዘጋጃ ቤት ባለ ሀብቶች እሱን አፍርሰው ሕንጻ ለመስራት የጠየቁበት ሁኔታ ነበረ። አሁን ደግሞ የአላሙዲን ሸረትን ሆቴል የተሰራበት ጋር የሊገባ ጣሰውን ቤት አፍርሰው ነው እሱን የሰሩት እና ዛሬ እየተነሱ የሚያፈርሷቸውን እነዚህን ታሪካዊ ሕንጻዎች ካልጠበቅንና ካላቆየ ናቸው የእኔ የግለሰብ ፍርሃቴ ምን ነበረ ነበረ። እንግዲህ እነዚህ ቤቶች ወደ መቶ አመት የደረሱ ናቸው። በአጼ ምኒልክ ጊዜ የተሰሩ የመኳንንቶቻቸው ቤቶች ናቸው። እነዚህን ቤቶች ደግሞ ሲያፈርሱ ዝም ብለን የምንመለከት ከሆነ ከዛም በኋላ ደግሞ የሚቀጥለው መንግስት ደግሞ መጥቶ ኢትዮጵያ ሀምሳ አመቷ ሲሉት ምንም ልናሳየው የምንችለው ነገር አይኖረንም። አሁን ዛሬ ኢትዮጵያዊ ሰውየው መቶ አመት ታሪክ ነው ሲል እኛ በሶስት ሺህ ዘመን የምንኮራው አክሱም ስላለን ነው ላሊበላ ስላለን ነው። የፋሲል ግንብ ስላለን ነው። እነዚህ የታሪክ ቁስ የሆኑ ነገሮች ባይኖሩ ምንድን ነው የምንሆነው? የዛሬ አስር አመት አካባቢ የፈረንሳዩ ፕሬዚደንት ምዕራብ አፍሪካ ውስጥ ሄዶ አፍሪካ ታሪክ የላትም ብሎ ንግግር አድርጎ ነበረ። አፍሪካ ታሪክ እንዲኖራት ለማሳየት መመዘኛው ምንድን ነው ብለህ ስትጠይቅ እነ ሄግል ወደ ኋላ ሄደ፣ ፈላስፎቹ፣ የአውሮፓ ፈላስፎቹ አፍሪካን ለመወረር እና ቅኝ ግዛት ለማድረግ የተጠቀሙት ፊሎዞፊ ይሄ ነው። አስተሳሰብ ይሄ ነው። አንደኛ አፍሪካ ታሪክ የላትም፣ ሁለተኛ አፍሪካ አልሰልጠነችም፣ ሶስተኛው ደግሞ አፍሪካ ክርስቲያን አይደለችም። የባዕድ አምልኮ ገና ያልዳበረ ሰው ናቸው ነው። በምንድን ነው ያንን ታሪክ እንዳለን ከነሱ እኩል ወይም ከነሱ በፊት የበለጸግን ያደግን ሰዎች መሆናችንን ለማሳየት የሚያስፈልገው ክርክሩን ለማሸነፍ የተጻፈ መጽሐፍ ከእንደገና ደግሞ ሃይማኖት፣ ሲቪላይዜሽን አለን ብለን ስናሳይ ደግሞ እነዚህን ያሉ ሬሊኮች ህንጻዎቹን፣ ወይም ደግሞ ቁሳቁሶች ናቸው። ይሄ ሶስቱም ነገሮች ኢትዮጵያ ውስጥ አሉ። አሁን ግን ደግሞ እኛ አደግን እና ተማርን እና ነው እዚህ ደረጃ ተደረሰ እና ደግሞ በፖለቲካ እርስ በራሳችን እየተጋጨን የገዛ ቁሳችንን ያለማክበራችን ያለማያዛችን ያለ ማስተማራችን ደግሞ ከነጭራሹ ድሮ እነሱ የፈለጉትን ገፍተው ሊያጠፉ ያልቻሉትን ነገር እየሰጠናቸው ሆነ። አንደኛ ልጆቻችንን በኢትዮጵያዊ ትምህርት አላስተማርናቸውም፣ ወይም ደግሞ ሲማሩ እነዚህን ከዚህ በፊት የነበሩ መጽሐፎችን አልሰጠናቸውም። እንዳለ የፖለቲካ ለውጥ በተመጣ ጊዜ ይሄ ከደርግ ጊዜ ጀምሮ የነበረ ጉዳይ ነው። እንዳለ ከዛ በፊት የነበረው የዘውድ አገዛዝ በአጠቃላይ ተሽሮ ከነጭራሹ አብዛኛውን ነገር የማናውቀው ነገር ሆነ። እናም እንደነዚህ የምናጠፋቸው ትናንሽ ጥፋቶች ተጠራቅመው እዚህ ያደረሱን እና ወደ ኋላ ያንን ለማስተካከል ግዴታ እኛም አሁን ያለውን ታሪካችንን ጽፈን ማስቀመጥ አለብን። ሌላው ግን ትልቁ ከዚህ በፊት የነበሩትን ታሪኮቻችንን ልጆቻችን፣ ወንድሞቻችን ከኛም ደግሞ አልፎ የውጭ ሰዎች ስለ እኛ እንዲያውቁ አሳትመን በበቂ ማዘጋጀትና ማስተላለፍ አለብን እና ያ ምን ያመጣል? አንደኛ እኛ ራሳችን ስለ ራሳችን አውቀን በራሳችን ታሪክ እንድንኮራ ከእንደገና ደግሞ እርስ በራሳችን ደግሞ ለሚኖረን ግንኙነት የበለጠ መገንዘብ እንዲኖረን ያደርገናል፣ እና እሱ ሁሉ አስተዋጽኦ ያደርጋል። አሳታሚ ድርጅቱ ስም መጠሪያ ፀሐይ ነው። በሰዎች ለማንኛውም ሰው ፀሐይ ምን ማለት እንደሆነ ይታወቃል። በእርግጥ የመጽሐፉ ስያሜ ከእርሶ እናት ስም ጋር የተያያዘ ነው። በእናቶ ስም ለመሰየም አሳታሚ ድርጅቱን የወደዱት ለምንድን ነው? ታሪካዊ ግንኙነቱ ወይም ደግሞ እሳቸውን በዚህ መልክ ለመዘ ዘከር የተነሳሱት ከምን አኳያ ነው? መጀመሪያ እግዚአብሔር ያክፍርልኝ አንተ ብትለይ ይሻላል። መጽሐፍ ከማሳተም ከመጀመሪያ በፊት እኔ ለወደ አሜሪካን ሀገር የመጣሁት የአስራ ሁለተኛው የኢትዮጵያ ጥናትና ምርምር ጉባኤን ለመሳተፍ ሚሽግን ስቴት ዩኒቨርሲቲ ነው። አስራ ዘጠኝ ዘጠና አራት ሴፕተምበር አካባቢ እና በመጣሁበት ሰዓት እዚህ በፊት አንዳንድ ቦታ ላይ ተናግሬዋለሁ። ኤርፖርት እየተሰናበትኩ እያለሁ እኔ ለሁለት ሳምንት ለግፋቢ ለሶስት ሳምንት ነው የመጣሁት። ስለዚህ እመለሳለሁ ብዬ ስመለስ ማድ ለማደርጋቸው ብዙ ፕላኖች ነበሩኝ። እና የእውነት ለመቅረት አላሰብኩም። እና እናቴ አውሮፕላን ማረፊያ አለቀሰች መጨረሻ ላይ እና እኔ እመጣለሁ አፈርኩ። እና እንዴት ነው ታልቅሽ ነው መጣልሁ ብላ ስትስመኝ አልሳምኳትም። ተመለ ገባሁኝ ወደ አውሮፕላን ማለት ነው ጥያቸው ተገባሁ ወደ ውስጥ እመለሳለሁ ብዬ ሳልመለስ ቀረሁኝ። በዛን ሰዓት ታስታውስ ከሆነ በጣም ጋዜጠኞች የሚታሰሩበት ወቅት ነበረ። የእኔም ባልደረቦች እዚህ ሀገር ከመጣ በኋላ እስር ቤት ገቡ። እኔ እያለው ተፈታው ነበር። ከእንደገና ተመልሰው ገቡ። ነገሩ እየባሰ እየባሰ ከአንድ ከሶስት ሰው ወደ አስር ሰው ከአስር ወደ ሃያ እየሄደ የጋዜጠኛውም ቁጥር እየበዛ መጥቶ ኢትዮጵያ በዓለም ላይ ካሉ ጋዜጠኞች ከሚበደሉባት ሀገር አንደኛ እስከ መሆን ደረሰች ና አንዱ ወደ ሌላው በሄደ ቁጥር የእኔም የመመለስ ሁኔታ እየቀዘቀዘ እኔም ኢትዮጵያን ሪቪው ስራ አግኝቼ ስቀጠር ደግሞ እሱም የባሰ ከመንግስት ጋር የሚያጋጭኝ እየሆነ መጣና ሳልሄድ ሳልመለስ ቀረውኝ። በዛ መካከል እናቴ ለተወሰነ ጊዜ ታመመች እና እንግዲህ ሰው ታሞ ይድናል ብለህ ነው የምጠብቀው እናቴ ደግሞ እንደ ብዙ እናቶች ኢትዮጵያዊ እናቶች ልጆቿን ለፍታ ነው ያሳደገችው። እኛ ደግሞ አድገን ጦር አለሁኝ ብዬ በማስብበት ሰዓት አጣኋት። እናቴ ያረፈች ባረፈች በአራተኛው ወር ነው ፀሀይ አሳታሚ ድርጅትን የመሰረትኩት። እናቴ ያረፈች ጊዜ ኢትዮጵያን ሪቪው ላይ አንድ ገጽ ላይ ስለ እሷ ጽፌ የነበረ እና መጨረሻ ላይ የምለው ምንድን ነው እናቴ አትሞትም፣ በልጆቿ ብቻ ሳይሆን ህይወቷ በነካቻቸው ሰዎች ውስጥ ሁሉ ትኖራለች ብዬ የጻፍኩት ነገር ነበረኝ። እና የፀሀይ አሳታሚ ድርጅት የዚህ የመጽሐፍ አሳታሚ ድርጅት በእናቴ ስም መትሰይም ለምሰራቸው ስራዎች አሁን የሚታዩትን ሰው የሚያደንቃቸውን የሚወደውን ጥራት እንዲኖረው ረድቶኛል ብዬ አስባለሁኝ። እንደ ማንኛውም አይነት ንግድ አይደለም የምሰራው። እናቴ የእኔን እናት ብቻ አይደለም የምትወክለው፣ ብዙ የኢትዮጵያ እናቶችን ትወክላለች፣ ኢትዮጵያንም ትወክላለች ብዬ አስባለሁኝ። እና ለዚህ ነው ከመጽሐፍ ድርጅት ከፀሐይም ሙቀት ከምትሰጠንም ፀሐይ ከእውቀትም ብርሃን እንግዲህ ተገጣጥሞ ለሁላችንም እንደዛ ሆናለች ና የእናቴ ስም በዛ ምክንያት ነው መጽሐፉ ላይ የዋለው ለማለት ፈልጌ ነው። አንድ ሳይሆን እነዚህ የተዘራረቡ መልእክቶችና ያዘለ መልእክት አለው፣ ታሪክ አለው። የፀሐይ አሳታሚ ድርጅት ባለፉት ሀያ አመታት ውስጥ ምን ያህል መጽሐፍትን አሳትሟል? በተለይም በምን በምን ዘርፍ ላይ ያተኮሩ የህትመት ውጤቶችን ነው ለአንባቢያን እያቀረበ ያለው? ፀሐይ ሳታሚ በብዛት ያተኮር ነው ታሪክ ላይ ነው እስካሁን ድረስ እና ይሄ ፈረንጆቹ አካደሚክ የሚሉት በትምህርት ጥናትና ምርምር ላይ ያተኮሩ ታሪኮች ላይ ነው ያተኮር ነው። አንደኛው ከምናሳትማቸው መጽሐፎች ውስጥ በኢትዮጵያ ሕይወት ያሉ የኢትዮጵያን ታሪክ አሁን በእኛ ዘመን የሰሩ ያሳለፉ ሰዎችን የግለ ታሪክ በጣም ከሰዎቹ ጋር በቅርበት በመስራት የሚያስፈልጋቸውን እርዳታ በማቅረብ በመመካከር አሁን ብዙ መጽሐፎችን አሳትመናል። አሁንም እየሰራን ያለናቸው አሉ። ሌሎቹ ደግሞ መጀመሪያ ላይ እንደጠቀስኩት የኢትዮጵያ ምሁራኖች በያሉበት ቦታ ላይ የህትመት ችግር እየደረሰባቸው ስለነበረ ያንን በማቃለል ደረጃ፣ ሌላው ደግሞ እኔ ወይም ደግሞ እኛ ስለ ኢትዮጵያ ስለ አንድ ጉዳይ ማወቅ ፈልገን መጽሐፎቹን ማናገኛቸው ከህትመት የወጡ መጽሐፎችን አሁን ላለን ግንዛቤ እንዲረዱ እነሱን ወደ ኋላ ሄዶ ማሳተሙ ስራ። የመጨረሻው ምናልባት ደግሞ አስፈላጊው የምንለው ይሄ በአሁኑ ሰዓት ያሉ ምሁራኖች በተለይ ወጣት ምሁራኖች ዩኒቨርስቲ ትምህርታቸውን ጨርሰው በአስተማሪነት በፕሮፌሰርነት ለማደግ እና የበለጠ የጥናት ውጤታቸውን ለማካፈል ጆርናሎች ያስፈልጋሉ። እነዛን ደግሞ ኢትዮጵያዊ በሆነ መልኩ እኛው አረመን እኛው ራሳችን የሚያስፈልገንን ወስነን የምናወጣበት አለም አቀፍ የኢትዮጵያ ጥናትና ምርምር ጀርናል አቋቁመን፣ አሁን በቅርቡ ደግሞ የኢትዮጵያ ጀርናል ኦፍ ሪሊጅስ ስታዲዝ የኢትዮጵያ ሃይማኖቶች የሚጠኑበት የጥናት መድብል አዘጋጅተን ለህዝብ አቅርበናል። እና ብዙ መልክ ያለው ነው። በቅርቡ ከምንሰራቸው ሌሎች ስራዎች ደግሞ ጨረቃ መጽሀፍት የሚባል አንድ የመጽሀፍት ስብስብ አሳታሚ አዘጋጅተን የልጆችን መጽሀፍ እየሰራን ነው ያለ ነው። ከፊደል ከቃል ከአረፍተ ነገር ጀምሮ እስከ ትልቅ ወጣት ልጆች ሊያነቧቸው የሚችሉ መጽሐፎችን እያዘጋጀን ነው እና በዚህ ሁሉ ስራ አንድ ሰው ከልጅነቱ ጀምሮ እስከ እድገቱ ድረስ ቁጭ ብሎ ቤቱ ሊያነባቸው ሊዝናናባቸው ወደሚችሉትን ሁሉ መጽሐፎች ያካተተ ስራ እንዲሆን ነው። በተለያየ ጊዜ እስካሁን ድረስ እያሳደግን የመጣ ነው። በአሁኑ ወቅት በተለይም በንባብ ዘርፍ በርካታ የሆኑ ባቢያኖች በመላው ዓለም በሰለጠነውም ዓለም ሆነ በሌላውም አካባቢ እየቀነሰ የመጣ በሚያልፍበት ጊዜ ነው። በተለይ ከማህበራዊ ሚዲያዎች ማደግ ጋር ተያይዞ ከንባብ ይልቅ አጫጭር የሆኑ ቪዲዮ ክሊፖችን የመመልከት ወይም በትዊተር የተወሰኑ መቶ አርባ ስክል የሚደርሱ ነገሮችን የማንበብ ና አጫጭር ብዙም የዘለቁ ጥናቶችን የማይጠይቁ ነገሮች ላይ የሚተኮርበት ነው። ጠለቅ ያለ መጽሀፍ፣ በአመት ውስጥ በርካታ መጽሀፍ የሚያነቡት ድህረ ምረቃ ላይ ያሉ ሰዎች ናቸው። ሌሎች ግን ከትምህርት ከጭወጡም በኋላ መጽሀፍ ማንበቡ ምናልባት በአመት ከአንድ እስከ ውስጥ መጽሐፍ ብቻ የማንበብ ልምድ እንዳላቸው ነው የሚነገረው። እና ይህ ሁኔታ ባለበት ሂደት ውስጥ በዚሁ በህትመት ስራው ወይም በአሳታሚነት ውስጥ የመግፋቱ ሂደት ምን ያህል አዋኪ ነው? የህትመት ውጤቶቻችሁ በገበያ ላይ ሲሰማሩ ምን ያህል ገበያ አላቸው? ምን ያህል አንባቢዎች ዘንድ ይደርሳሉ? ያስ ስለ አሳታሚ ድርጅቱ ምን ማለት ነው? የመጽሐፍ የንባብ ሁኔታ በዓለም ላይ በተለይ እኔ በምጀምርበት ጊዜ ማስታውሰው አንድ የታይም ማጋዚን ሽፋን ላይ የወጣ ነገር ነበረ። ርዕሱ ምንድን ነው? ቡክሰር ደድ ነው የሚለው መጽሐፍ ሞተዋል ነው የሚለው እና በዛን ሰዓት አንዳንድ ጊዜ አብደሃል ወይ ሰው መጽሐፍ ማሳተም በሚያቆምበት ጊዜ እንዴት ትጀምራለህ ባል ነበረ። በተለይ የዚህ የቴክኖሎጂ እድገቱ የአይፓዱም በእጅ የሚያዙ ቴክኖሎጂ ውጤቶች መጽሀፍን ማስነበቢያው እሱ ሁሉ የመጽሐፍን ሕይወት ህልፈቱን ያወጀ ይመስል ነበረ። አሁን ግን ከሀያ አመት በኋላ ወደ ኋላ ተመልሶ ብትመጣው መጽሐፎች ከእንደገና እያንሰራሩ ያሉበት ሁኔታ ነው ያለው። መጽሐፍን ድሮም ቢሆን ለምሳሌ በእንግሊዝ እነ ሼክስፔር በሚጽፉበት ጊዜ የሼክስፔር ጽሁፎች በዛሬ በየዩኒቨርሲቲው እንደ ትምህርት ቤት ይሰጣል። በዛ ሰዓት ግን ሼክስፔር ያንን ጽሁፎች በጻፈበት ጊዜ ስንት ሰው ነበረ መጽሐፍ ገዝቶ ማንበብ የሚችለው ስንት ሰው ነበረ መጽሐፍ ቤቱ የነበረው ብለህ ስትመለከት ቁጥሩ በጣም ትንሽ ነበረ። ግን ያኔ የተጻፈና የተዘጋጀ ነገር እስከ ዛሬ ድረስ በዓለም ላይ የእኛን ስብዕናችንን ማንነታችንን እንዴት አድርገን እንግሊዝን እንደምናይ ገዝቶናል። እና መጽሐፍ ለንግድ ብለህ የምታሳትመው ከሆነ አይሰራም። ምናልባት ከእኔ በኋላ ወይም ከእኔ በፊት ብዙ ያቋቋሙ የተለያዩ አፍሪካውያኖች ነበሩ፣ የመጽሐፍ አሳታሚ ድርጅት በአፍሪካ ስም። ዛሬ አንዳቸውም የሉም። እንግዲህ ትልቁ የአፍሪካን አሜሪካን አሳታሚ ድርጅት ታወቀው አሜሪካ ሀገር የሃዋርድ ዩኒቨርሲቲ አሳታሚ ድርጅት ነበረ የዛሬ አስራ አይንክ አምስት፣ አስራ ስድስት አመት ላይ ዘጉ እና የዘጉበት ምክንያት አትራፊ አይደለም ነው። ግን አትራፊ አይደለም ብለው ሲዘጉ አብረውት የዘጉት የወገኖቻቸውን የታሪካቸውን መናገሪያ ህዋስ ነው አብረው የዘጉት። እና መጽሐፍ ስታሳተም ገንዘብ አገኛለሁ ብለህ ከሆነ አስቸጋሪ ነው። ግን እንዴት አድርገህ ነው ታሪኬን የምናገረው ነው። እኔ ኢትዮጵያዊንን እንደ ኢትዮጵያዊ ድርጅት ኢትዮጵያ ብዙ ታሪክ አለ። የተሸፈነ፣ የተደበቀ የማይነገር ታሪክ አለን። እንዴት አድርገን ያንን ታሪክ እንንገር ነው። ለሀገራቸው ሲሉ ከኛ በፊት ሰዎች ጫካ ገብተው ከጣሊያንም ከሌላም ወገኖች ጋር ሲዋጉ ቆይተው ራሳቸውን የሰዉበት ሁኔታ አለ። እኛ መጽሐፍ ማሳተም ራስን የመሰዋት ያህል ነው። እና መጽሐፍ ማሳተም በጣም ከባድ ነው። እንደ ንግድ ካየኸው፣ እንደ ስራ ካየኸው ቀላል አይደለም። አንድ መጽሐፍ ብዙ ጊዜ ይፈጃል፣ ጥሩ ሆኖ እንዲወጣ የተቀበልከው ነው። ማሳተም ማተም አይደለም። ይሄ አሳታሚ ድርጅት ብዙ ስራ አለው ውስጡ። ያንን ሁሉ አሳልፈህ መጽሐፍ፣ ጥሩ የሆነ መጽሐፍ ገበያ ላይ ለማቅረብ የሚወስደውን ጊዜ ወስዶ ግን ሲወጣ እኛን ነው ነጻ የሚያወጣን። አንደኛ እርስ በራሳችንን ታሪካችንን በቁልጭ ባለ መልኩ ያስረዳናል። ከዛ በኋላ ደግሞ በዓለም ላይ የምኛን ያስተዋውቀናል። ወደ ኋላ አንድ ምሳሌ ልንገር። ለምሳሌ ብዙ የፈረንጅ ሀገሮች ኢትዮጵያን ከሚፈልገው በላይ ያጠነዋታል። ስለ ኢትዮጵያ በጣም ብዙ መጽሐፎች ጽፈዋል። አትርፏቸው ነው ወይ? ማንስ ነው የሚገዛቸው? ከዛስ በኋላ ለምንድን ነው ያንን የሚያደርጉት ብለህ ስትጠይቅ ስለ ኢትዮጵያ የጻፉት የአምስት መቶ ገጽ ያለው ብዙ ፎቶግራፎች ያለው መጽሐፍ ምናልባት አምስት መቶ ሰው ላገዛው ይችላል፣ አገራቸው ውስጥ። ነገር ግን እነሱ ለሚፈልጉት ስራ ይውላል። ያ መጽሐፍ እውቀቱ በላይብራሪ ውስጥ ይቀመጣል። ያ የሚፈልጉት ሰዎች ያንን ነገር ማወቅ ሲፈልጉ እዛ ቦታ ሄደው ያንን መጽሐፍ ያነሱታል። በእኛ በኩልና ና እኛስ የራሳችንን ታሪክ ለማወቅና ለመፈለግ ስንሄድ የት ነው የምንሄደው የትኛውንስ መጽሐፍ ነው የምናገኘው ነው ወይንስ ደግሞ የምንመኛች ሰላም የሆነባት ዲሞክራሲ የሰፈንባት አገር ጥሩ መሪዎች ሀገራችን ያሉበት ኢኮኖሚያችን ሁሉ የተስተካከለ በሚሆንበት ሰዓት ከእንደገና ደግሞ አቁመን ኦኬ ወደ ኋላ ሄደን መጽሐፍ ለመጽሐፍ መጀመር አለብን እና እሱ ነው ችግሩ። አይ ሁሉንም ነገር አንድ ላይ እኩል መሄድ አለብን፣ መዘጋጀት አለብን። ለሚቀጥሉ ትውልድ፣ ለምናሳድጋቸው፣ ለምንወልዳቸው ልጆች ታሪካችሁን እወቁ፣ በማንነታችሁ ኩሩ ስንል ማንነታችሁ ይሄ ነው፣ እኔ ነገርኳችሁ ብቻ አይደለም፣ ይሄ ነው ትምህርት ቤት ወረቀቶች በሚጽፉበት ጊዜ ሪፈረንስ ሊያደርጓቸው ሊጠቅሷቸው የሚችሏቸውን የእኛን እውነተኛ የኢትዮጵያዊ ታሪክ የምንላቸውን የምንኮራባቸውን ነገሮች፣ አንዳንድ ጊዜ የምናፍርባቸውም ሊሆኑ ይችላሉ፣ መማሪያ እንዲሆኑ አሳልፈን መስጠት አለብን ለነሱ። እና ያንን ለማድረግ አስፈላጊ ስለሆነ ነው የመጽሐፍ አሳታሚነቱ። እና አሁን እዚህ መጽሐፍ ላይ እንደምንሰራው እዚህ ቢሮ ውስጥ ሁላችንም የምንሰራውን ያህል ሌላ ንግድ ከፍተን ያንን ብናካሄድ የበለጠ ገንዘብ እናገኛለን፣ ምንም ጥርጣሬ የለኝም። ግን ያንን ገንዘብ አገኝተን ከጨረስን በኋላ ወደኋላ ስንመለስ ታሪካችንን ግን ከእንደገና ሌላ ሰው ልንለምን ነው ወይም ሌላ ሰው ልንጠይቅ ነው ታሪካችንን እንዲነግረን እና ታሪካችንን እንዲያስረዳን እና ያንን ለመቀየር ነው፣ ይህንን እንደ ስራ ይህን ያህል ጊዜ የሰራ ነው። ከመነሻው ላይ እንዳነሳኸው በተለይም በሀገራችን ውስጥ የታሪክ መደፍረስ ስላለ ያንን ለማጥራትም አንዱ አነሳሽ ምክንያት እንደሆነ ስታል ኢትዮጵያ ውስጥም ታሪኮች ከመቶ ዓመት እስከ አስር ሺህ ዓመት ድረስ ኢትዮጵያ ታሪክ የሚለካበት ሁኔታ ነው፣ እንደ ተናጋሪውና እንደ ጠያቂው። ይሄ በሆነበት ሁኔታ በተለይ አሁን ላለው ትውልድ ደፈረሱ ታሪኮች ባሉበት ወቅት ብቅ ላለው ትውልድ ምን አይነት ለውጦችን ወይም ፋይዳዎችን አሳድሯል? የእናንተ የእኔ አስተዋጽኦ ወይም የአሳታሚ አስተዋጽኦ ብለ ትላለ። በተለይ በቅርቡም እንደዚሁ አድዋ ድል በዓል በሚከበርበት ጊዜ ወጣት ተማሪዎች በነጻ አሳታሚ ድርጅት ታያትመውን የዳግማዊ ምኒልክን ታሪክ የያዘውን ሁለት ክፍል መጽሐፍ ይዘው እስከ አድዋ ሄደው ተመልሰዋል። ከዛም አልፎ ለተለያዩ ዩኒቨርሲቲዎች እንደዚሁ እንዲሰራጭም አድርገዋል። በርካታ መጽሐፍቶችን በእርዳታ መልክ ጻ ያሳታሚ ድርጅት ለግሷል። ይህ ምን ማለት ነው? በተለይ አሁን በቅርቡ የነበረውስ ከአድዋ ድል በዓል ጋር በተያያዘ መልክ የተላኩት መጽሐፍቶች እንዴት ነበር አቀባበላቸው በተለይ በወጣቶችም ሆነ በዩኒቨርሲቲዎቹ ዘንድ? አንዳንድ ጊዜ ስራ ላይ አስቸጋሪ ነገሮች ሲገጥሙኝና ከአንዳንድ ግለሰቦች ጋር ወይም ከድርጅቶች ጋር ስጣላ፣ ሁልጊዜ ጻፉ ለእናንተ አይደለም የሚያሳተምኩት ገና ላልተወለደ ለሚመጣው ትውልድ ነው የምለው ነገር ነበረኝ። ምክንያቱም አንዳንድ ጊዜ በጣም አስቸጋሪ የሆነ ነገር ውስጥ አልፋለ እና ገና ያ አልተወለደም ብዬ የምለው ትውልድ ታሪኩን ለማወቅ ጓግቶና ፈልጎ እንደዚህ አይነት አቀባበል ሲያደርግ ስትመለከተው ና እንደ ደረቅ ስፖንጅ እውቀቱን ሲጎትት ስትመለከተው፣ በጣም በጣም በጣም በጣም ደስ ይላል እና ኢትዮጵያ ምንም አይደለችም። ለኢትዮጵያ እንታገላለን እያለን ውጭ ስንውል ቤታችን ውስጥ ያሉትን ልጆች ከረሳንና፣ ታሪካቸውን ካላስተማር ናቸው ቋንቋቸውን ካላስተማር ናቸው የታሪክ ፋይዳዎችን ደግሞ ጥሩን ብቻ ሳይሆን ሁሉንም በኩል ያለውን ካላስተማር ናቸው ኢትዮጵያን ሉዝ እያደረግናት ነው። ኢትዮጵያ እያመለጠችን ነው ከእጃችን ውስጥ ልክ በእጅህ እንደምትቋጥረው አሸዋ አይነት በጣቶች መካከል እንደሚያመልጡህ አይነት ነገር ነው። ኢትዮጵያ ትልቅ አገር ነች። ትልቅ ሀገር ደግሞ ወይም ይህን ያህል ሺ ቆየ የምንለው ሀገር ደግሞ ሁልጊዜ ጥሩ እየሰራ እዚህ አይደርስም። በውስጡ የሚያልፉ መልካም ያልሆኑ ነገሮች ሁሉ አሏት ውስጡ ያንን ለወንድሞቻችን ጥሩንም መጥፎንም እየተረጎመን ካላቀረብ ነው በስተቀር ነገና ከነገ ወዲያ ውጭ ሀገር ለትምህርት በሚሄዱበት ጊዜ የፈረንጆቹን መጽሐፍ አይተው ሲመለሱ፣ ለምሳሌ አሁን አንድ ያሳተም ነው መጽሐፍ አለ፣ ዘመቻ ከንጉስ ምኒልክ ጋር የሚል ነው እና ያ የሚያሳየው ዓፄ ሚኒሊክ ወደ ደቡብ በዘመቱ ጊዜ የተደረጉ ወታደራዊ ጉዞውን ነው የሚያሳየው። እዛ ውስጥ ጭካኔዎች አሉ። እንደነሱ አይነት ጭካኔ ስራዎች እስካሁን ድረስ አይተን አናውቅም። ወይም በተክለ ጻዴቅ መኩሪያ መጽሐፍ ላይ አታገኘውም ወይም ደግሞ ሌሎች መጽሐፍ ላይ አታገኘውም። ምን ለማለት ነው? ውጭ ሀገር ወንድሞቻችን ሄደው ሲመለሱ ከተክለ ጻዴቅ መኩሪያ ከጻፉት መጽሐፍ ጋር ይጋጫሉ። ዓፄ ሚኒሊክ እንደዚህ ያደረጉ ሲል እዚህ ጋር ያለው እንዴት እንደዛ ተላለ ብሎ ጦርነት ይገጥማል። ይሄኛውም ሁለቱም ትክክል ናቸው ግን ያንን ደግሞ ያደረጉት ፈረንጆቹ እዛ ጋር ጽፈው ስላስቀምጡ ነው። ዛሬ ማድረግ ያለበት ወደ ኋላ ሄደን በኢትዮጵያ ላይ የተጻፉ ማንኛቸውንም መጽሐፎች ጥሩም ሆነ መጥፎ ተርጉመን ሌላው ስለ እኛ የሚያውቀውን እና እየቆጠበ እንደ ፈለገው ወደ እኛ እየሰጠ እየመነዘረ እኛን የሚያፋጅበትን እውቀት ጥሩንም መጥፎንም ማወቅና በራሳችን መያዝ አለብን። እኛ ካወቅ ነው ወንድማችን ያንን አይቶ ሲመለስና እንደዚህ ሆኖ ነበር ሲለን፣ አዎ በጣም ያሳዝናል። እንደዛ ማድረጋቸው ትክክል አልነበረም። ወይም ያንን ያደረገው የጦር መሪ ከሌ ከሌ የሚባለው ራስ ከሌ የሚባለው ሰው በዛን ሰዓት ያደረገው ነገር የሚያስቀጣው ወይም መቀጣጥ የነበረበት ነው ብለን ውይይቱ ወደ ሌላ ቦታ ነው የሚሆነው። ምን አባኮነ ነው እንደዚህ የምንለው ብለን አንጣላም። እና ምን ለማለት ነው እውቀት በተለያየ መንገድ ሰዎች ይጠቀሙበታል። ያንን እውቀት ነው የእኛ ኃላፊነት ሆኖ መተርጎምና ለእኛ ማቅረብ ያለብን። ሌላው ትልቁ መጽሐፍ ኢትዮጵያ ውስጥ ዜና መዋሎች አሉ የኢትዮጵያ ትልቅ ከሚያደረጓት ታሪክ ቅድም ከምንላቸው ነገሮች አንዱ እያንዳንዱ ንጉስ የራሱ ዜና መዋሎች አሏቸው። የአጼ ምኒልክ ዜና መዋልን የጻፉት ጸሐፊ ትእዛዝ ገብረስላሴ ናቸው። ጸሐፊ ትእዛዝ ገብረስላሴ በአማርኛ የጻፉትን ዜና መዋል ተስፋ ስላሴ የሚባሉ በወቅቱ የነበሩ የቋንቋ ሊቅ ከአማርኛ ወደ ፈረንሳይኛ ተርጉመው ኮፔ የሚባለው በዛን ሰዓት የነበረው አሁን አምባሳደር የምንለው በዛ ሰዓት የፈረንሳይ ሚኒስትር ይባል ነበረ ኢትዮጵያ ውስጥ። እሱ ደግሞ በአስራ ዘጠኝ ሰላሳ በፈረንጆቹ በአስራ ዘጠኝ ሰላሳ ሶስት ቅጽ ያለው ትልቅ መጽሐፍ አሳተመ የጻፊ ትእዛዝ ገብረስላሴ መጽሐፍ ትንሽ ነች በመጠኗ ኢትዮጵያ ውስጥ የጻፊ ትእዛዝ ገብረስላሴ መጽሐፍ የታተመው በፍረንጆቹ ከሰላሳ አምስት አመት በኋላ ነበረ ሳ አምስት አመት በኋላ በአስራ ዘጠኝ ስልሳ አምስት መጽሐፉን እነ ደጃዝማች ከበደ እንደ የተለያዩ አራት ሰዎች ሆነው ገንዘብ ዋተው መጽሐፉን አሳተሙት በአማርኛ ያንን መጽሐፍ ነው ተስፋ ስላሴ ወደ ፈረንሳይ ያገለበጡትን ኮፒያ ያሳተመው። እንግዲህ ይህንን ታሪክ የአጼ ሚኒልክን ይሄኛውን ታሪክ ለማወቅ ፈረንሳይ ሀገር መሄድ ያስፈልጋል። ወይም ደግሞ ኢትዮጵያ ውስጥ ያሉ የጥንት መጽሐፍት ያሉባቸው ቤተ መጽሐፍ ውስጥ ሄዶ ፈረንሳይኛ ማወቅ ያስፈልጋል፣ ያንን መጽሐፍ ለማንበብ። የአጼ ሚኒልክ ታሪክ የኢትዮጵያ ታሪክ አይደለም ዘንድሮ፣ የጥቁር ህዝብ ታሪክ ነው። ጥቁሮች ነጻ የወጡበት በዛ ባድዋ ድል ምክንያት ነው። ራሳቸውም በዛ አይተው ነው እንግዲህ ነጻ ያወጡት። ለእነሱ እንኳን ይሄ ነው የምንለው ሪፈረንስ ማቴሪያል የለንም። ማጣቀሻ መጽሐፍ እኛ አልሰጠናቸውም። ታሪኩ የኛ ሆኖ ግን እስካሁን ድረስ የረባ ትልቅ የሆነ በዚህ መልኩ ያለ መጽሐፍ አልሰጠናቸውም እና ይህንን ነው አሁን ወደ እንግሊዝኛ ተተርጉሞ ሉሲየር የሚባል ኦክስፎርድ ዩኒቨርሲቲ የሚገኝ አንድ ኢትዮጵያን የሚያጠና ሰው ተርጉሞ ለዚህ ያበቃው። ይህንን መጽሐፍ ከዶክተር ታደሰ ወልዴ ጋር ለረጅም ጊዜ ስንሰራበት ነበረ። እሱ የክርስቲንስን ፈንድ ባልደረባ ሆኖ በሚሰራበት ሰዓት ነው ለተርጓሚዎቹም ለህትመቱም ድጎማ ሰጥቶን የታተመው። እና እንደነዚህ አይነት ለታሪካቸው ቀናዊ የሆኑ ኢትዮጵያኖች እንዳይመጡ እንደዚህ ተገናኝተን አንድ ላይ ለታሪክ የሚያልፍ ለልጆቻችን ምን ልናወርስ የምንችለው ከእኛም ደግሞ አልፎ ለሌላው እኛን እንዲያውቅና ስለ እኛ የሚያውቀውን ታሪክ እንዲያሳድግለትና እንዲያጎለብትለት የሚረዳውን ታሪክ መጽሐፍ ማሳተም መቻላችን በጣም በጣም ደስ ይለናል። ከዛ ከሁሉም በላይ ግን እነዚህ ወጣት ልጆች አድዋ ድረስ አፄ ሚኒልክ የተጓዙበትን መንገድ ይዘው ሄደው አድዋ ላይ መጽሐፉን ከፍተው መጽሐፉ ላይ ማስታወሻ ፈርመው ጣይቱ ሆቴል በተደረገ ፕሮግራም ላይ አሁን ለኢትዮጵያ ሚውዚየም ሊያበረክቱት መዘጋጀታቸውን ስንመለከት በጣም ነው የመንፈስ ኩራትና ደስታ የሚሰማኝ።